Die Economie ጤና ይስጥልን አድማጮቻችን፣ በኢትዮጵያ በተለይም የገጠሩ የሀገሪቱ ክፍል ሰባ ከመቶ አካባቢ የሚሆነው ሕዝብ ይኸውም ከአስር ሰው ሰባቱ የኤሌክትሪክ ኃይል ተጠቃሚ አለመሆናቸውን ጥናቶች ይጠቁማሉ። ይህን አሳሳቢ ችግር ለመቅረፍ በተለይም ለመሰረታዊ ፍጆታ የሚሆን ለምጣኔ ሀብት እድገት ወሳኝ የሆኑትን የኤሌክትሪክ ኃይልና ንጹህ የመጠጥ ውሃ አገልግሎትን ፍትሀዊ በሆነ መልኩ ለህብረተሰቡ ለማዳረስ ከቅርብ ዓመታት ወዲህ ፈርጀ ብዙ ስራዎች እየተከናወኑ መሆናቸውን መንግስት እየገለጸ ነው። ይሁን እንጂ በር በርካታ የኤሌክትሪክ ኃይል ማመንጫ ግድቦች፣ ሌሎችም የኃይል አማራጮች ተሰርተው ከሀገር አልፈው እንደ ኬንያ፣ ታንዛኒያ፣ ጅቡቲ፣ ሱዳን፣ ሩዋንዳና ሌሎችም ጎረቤት የአፍሪቃ ሀገራት ጭምር ከአገልግሎቱ ተጠቃሚ በማድረግ ከፍተኛ የገቢ ምንጭ አስገኛለሁ የሚሉት የሀገሪቱ የኤሌክትሪክ ኃይል ባለስልጣን መስሪያ ቤትም ሆነ የውሃ መስኖና የኤሌክትሪክ ሚኒስቴር እንኳንስ ለገጠሩ የሀገሪቱ ክፍል ይቅርና ለከተማውም ህብረተሰብ የኤሌክትሪክም ሆነ ንጹህ የመጠጥ አቅርቦቶች በተገቢው መንገድ ማ ዳረስ እንድትሰናቸው ነው ህብረተሰቡ በተደጋጋሚ ቅሬታውን የሚገልጸው። የኤሌክትሪክ ኃይል በተደጋጋሚ መቋረጥና የፈረቃ አገልግሎት በአንዳንድ ከተሞችም ለአመታት ያለ ኃይል አቅርቦት የኤሌክትሪክ መስመሮች በየመንገዱ ተዘርግተው የሚታዩበት ሁኔታ ተቋማቱን በመልካም አስተዳደር እጦት ሲያስወቅሳቸው ለመቆየቱ አበይት ምስክር ናቸው። እንዲህ አይነት ውስብስብ ችግር ባልተቀረፈበት ሁኔታ መንግስት የአገልግሎት ክፍያ የታሪፍ ማሻሻያ ጥናት ማቅረቡ ለብዙዎች ጥያቄን ፈጥሯል። እኛም በአዲሱ የመጠጡ ታሪፍ አስፈላጊነትና በኤሌክትሪክና ንጹህ የመጠጥ ውሃ ማሻሻያ ስራዎች ዙሪያ ማብራሪያ እንዲሰጡን አቶ ብዙነ ቶልቻን በውሃ መስኖና ኤሌክትሪክ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ዳይሬክተርን ጠይቀናቸው ነበር። እርግጥ አሁንም አልፎ አልፎ የኤሌክትሪክ ኃይል ቆራረጥ ሁኔታዎች አሉ። ይህም በተጠቃሚው ህብረተሰብ እንደዚሁም የከፍተኛ ኃይል ተጠቃሚዎች ላይም ተጽዕኖ የሚፈጥርበት ሁኔታ ነው ያለው። የኤሌክትሪክ ኃይል መቆራረጥ ችግርን ለመፍታት የማሰራጫ መስመር የማሻሻል ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። አንዳንዶቹም ወደ መጠናቀቅ የደረሱበት ሁኔታ አለ። በአዲስ አበባ፣ በዚሁም ባህር ዳር፣ በመቀሌ፣ በደሴና፣ በድሬዳዋ፣ በጅማ፣ በአዳማና በሐዋሳ የስምንት ከተሞችን የዲስትሪቢሽን ኔትወርኩን የሙከራ ስራ እየተሰራባቸው ያሉበት ሁኔታ ነው ያለው። ተጠናቅቆ ማለት ነው እና የሌሎችም ከተሞች ከሰማኒያ አራት ፐርሰንት ላይ የደረሱበት ሁኔታ አለ። ከዚህም በተጨማሪ የስድስት ከተሞችን የዚህ የማሻሻያ ስራ ለመስራት ጨረታ ሂደቱ ተጠናቆ የግንባታ ስራውን የሚያካሄደውን ተቋራጭና የአማካሪ አንዲስ መረጣ በግምገማ ሂደት ላይ የሚገኝበት ሁኔታ ነው ያለው እንደ ጎንደር፣ አዲግራት፣ ሻሸመኔ፣ ሐረር፣ ወላይታ ሶዶና ለበ ማርቆስ የመሳሰሉ ከተሞች ናቸው። በኢትዮጵያ ያጋጠመውን የኤሌክትሪክ ኃይል አቅርቦትና የመቆራረጥ ችግር ለማቃለል በአስራ አራት ከተሞች እንዲሁም አንድ ሶስተኛ በሚሆነው የአዲስ አበባ ከተማ መንግስት የጀመራቸው የኤሌክትሪክ ማሻሻያ ስራዎች እየተጠናቀቁ መሆናቸው ታውቋል። የአየር ንብረት ሲለዋወጥ የሚጠፋውንም የንጹህ የመጠጥ ውሃ ችግር ለመቅረፍ አማራጭ ዘዴዎች መቀየሳቸውን አቶ ብዙነህ ገልጸውልናል። ወደ ሶስት መቶ አርባ ሁለት ወረዳዎች ላይ ወደ ሀያ አራት መካከለኛ ከተሞች ላይ እና ወደ አንድ መቶ ሀያ አነስተኛ ከተሞች ላይ ይህንን የንጹህ መጠጥ ውሃ አቅርቦትን የማስፋፋት ስራ በፕሮግራም ተቀርሶ እየተሰራ ያለበት ሁኔታ ነው ያለው ከስድስት ሚሊዮን በላይ ዜጎችን የንጹህ መጠጥ ውሃ ተጠቃሚ ማድረግ ችለናል። ከኃይል አቅርቦት ጋር በተያያዘ የኢትዮጵያ ኢኮኖሚ ዋልታና ምሰሶ ይሆናል ተብሎ ተስፋ የተጣለበት የታላቁ ህዳሴ ግድብ የግንባታ እንቅስቃሴ የተለያዩ እክሎች እንደገጠሙት እየተነገረ ነው። በመንግስት በጀትና በሕዝብ ሀብት የግንባታው ስራ የተጀመረው ይኸው ግድብ አሁን በሚታየው የአሰራር ፍጥነቱ በቀጣዮቹ አስር ዓመታትም የመጠናቀቁ ነገር አሳሳቢ መሆኑን በቅርቡ ጠቅላይ ሚኒስትር አብይ ስጋታቸውን ይፋ አድርገው ነበር። ግንባታው በመከላከያ ብረታብረትና ኢንጂነሪንግ ሚቴክ አቅም ብቻ ከግብ ሊደርስ እንደማይችልም ተጠቁሟል። በጣሊያኑ ተቋራጭ ሳሊኒ የሚካሄደው የግድቡ የሲቪል ኢንጂነሪንግ ክፍል ግንባታ በጥሩ ሁኔታ ላይ ሲገኝ፣ በሚቴክ የሚከናወነው የኤሌክትሮሜካኒካል ግንባታ ክፍሉ ማለትም የጄኔሬተሮች እና ተርባይኖች ተከላው ስራ ግን መጓተቱን የውሃ መስኖና ኤሌክትሪክ ሚኒስቴር ባለፈው ሰሞን ይፋ አድርጓል። ከአመታት በፊት መንግስት በነደፈው የእድገትና ትራንስፎርሜሽን እቅድ የሀገሪቱን የምጣኔ ሀብት እድገት ለማሳለጥ ስራቸው የተጀመረ ግና የግንባታ ስራቸው ዛሬም ድረስ የተጓተቱ አያሌ ፕሮጀክቶች በተለይም በኃይሉ ዘርፍ ከባድ የኢኮኖሚ ማነቆ መፍጠራቸውን በአዲስ አበባ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ትምህርት ክፍል መምህር የሆኑት ዶክተር ታደለ ፈረደ ያስረዳሉ ቀደም ስደትና ትራንስፎርሜሽን እቅድ ተጀመሩ በርካታ ብዙ ፕሮጀክቶች አሉ። አሁን አብዛኞቹ ሁሉም በሚባል ደረጃ አልተጠናቀቁም። ያሉን ኢንዱስትሪዎች በዚህ በታዳሽ ኃይል ወይንም ደግሞ በሰው ውሃ በሚገኝ የኃይል ምንጭ የሚንቀሳቀሱ ኢንዱስትሪዎች ናቸው። እነዚህ ኢንዱስትሪዎች ደግሞ አምርተው የሀገር ኢኮኖሚ ወደ ላቀ ደረጃ ያደርሳል ተብሎ ይገመታል። ነገር ግን በተለይ በኃይል አቅርቦት መቆራረጥ ምክንያት አብዛኞቹ ኢንዱስትሪዎች ከአቅማቸው በታች እየሰሩ ይገኛሉ። አንዱ ትልቁና ዋነኛው የኃይል አቅርቦት ነው። ሌላኛው ደግሞ ከዛ በለጥ ያለ ድ የሚዘው ደግሞ ጥሬ ዕቃ አቅርቦት ነው። በተለይ ደግሞ የሀይል መቆራረጥ በዚህ በኢንዱስትሪ ዘርፍ ላይ ትልቅ ማነቆ እንደሆነ ጥናቶች ያመለክታሉ። ሀይል ምርትን ማሳደግ በራሱ አስፈላጊ ቢሆንም ግን በቂ አይደለም። ዋናው ነገር አስተማማኝ የሆነ የሀይል አቅርቦት ነው የሚያስፈልጋቸው ኢንዱስትሪዎች በሙሉ አቅማቸው ሰርተው ተወዳዳሪ ለመሆን ይሄ የሀይል መቆራረጥ በኢንዱስትሪዎች ብቻ ሳይሆን በሌላው ማህበረሰብ ክፍል ተጽዕኖ አለው። ኢንዱስትሪዎች በሙሉ አቅማቸው ካልሰሩ የሀይል መቆራረጥ እንደ ምክንያት ሆነው ደግሞ ሌሎች ኢንቨስትመንቶችን የሚገታ ከሆነ በቂ የስራ ዕድል አይፈጠርም። ሌላ ማህበራዊ ቀውስ ይፈጠራል ማለት ነው። ሁለተኛው ኢንዱስትሪዎች ተወዳዳሪ እንዳይሆኑ ያደርጋቸዋል። ተወዳዳሪ የሆነ ምርት አምርተው በአህጉራዊና ባለምአቀፍ ገበያዎች ገብተው መሸጥ መቻል ይኖርባቸዋል። ይሄ የሀይል መቆራረጥ ደግሞ ተወዳዳሪ እንዳይሆኑ ያደርጋቸዋል። በስኳርና የተለያዩ ፕሮጀክቶች አፈጻጸም ችግር አሳይተዋል። በሚሊዮን የሚቆጠር ከፍተኛ የበጀት ብክነትም እንዳለበት ተረጋግጧል ተብሎ በተደጋጋሚ በመንግስት አካላት ሲወቀስ የነበረው ሚቴክ ለግድቡም ስራ መዘግየት ምክንያት መሆኑን ይፋ ሆኗል። በቅርቡ እንኳን ግድቡ ከሚያስ አስራ ስድስት የኤሌክትሪክ ኃይል ማመንጫ ተርባይኖች ሁለቱ ብቻ ተተክለው ሙከራ ቢደረግም በቴክኒክ እክል አለመሳካቱ የግንባታውን ስራ የበለጠ እንዲጓተት አድርጎታል ተብሏል። በኮንትራት ውሎቹ ላይ ከአራት አመታት በፊት ሁለት ጄኔሬተሮችን፣ በያዝነው አመት ደግሞ ቀሪዎቹን በሙሉ የመትከል ስምምነት ቢኖርም እስካሁን አንዱም ስራ አለመጀመሩን ነው ውስጥ አዋቂ ምንጮች የሚገልጹት። የውሃ መስኖና ኤሌክትሪክ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ብዙነ እንደ የኃይል አቅርቦቱ ሁሉ ተመሳሳይ ችግር የሚታይበትን የንጹህ የመጠጥ ውሃ ስርጭት እጥረትንስ ለመፍታት ምንቅድ ተነድፏል ስንል ላቀረብንላቸው ጥያቄ መልስ ሰጥተውናል። ያው የንጹህ መጠጥ ውሃ አቅርቦትን ያው እጥረት የሚከሰትበት ሁኔታ አለ። ትኩረት የምናደርገው ከዚህ ከአየር ንብረት ለውጥ የሚቋቋም የመጠጥ ውሃ መሰረተ ልማትን የተጀመረበት ሁኔታ አለ። ይህም በደረቃማና ከፊል ደረቃማ አካባቢዎች አስተማማኝና ዘላቂነት ያለው የንጹህ መጠጥ ውሃ አቅርቦትን ማቅረብ የሚቻልበትን መርሃ ግብር ተነርሶ ከዚህ አመት ጀምሮ ወደ ተግባር የሚገባበት ሁኔታ ነው ያለው። በሁለት ሺ አስራ አንድ መተግበር የሚጀመርበት ሁኔታ ለበርካታ የአፍሪካ ሀገራት የኤሌክትሪክ ኃይል አምርቶ የመሸጥ እቅድ ያለው የኢትዮጵያ መንግስት በሀገር ውስጥ የሚታየውን እጥረት ለመቅረፍ እስካሁን የተጓዘበት መንገድ የህብረተሰቡን ችግር ሙሉ ለሙሉ መፍታት አልቻለም። ያም ቢሆን መንግስት የኃይል እጥረትን ለመቅረፍ ከጎርጎሮሳውያኑ 2010 እስከ 2017 ዓ.ም የሚዘልቅ ብርሃን ለሁሉም የተሰኘ መርሃ ግብር ነድፎ የጀመረው እንቅስቃሴ ሁሉንም የህብረተሰብ ክፍሎች በቀጣዮቹ ዓመታት የኃይል ተጠቃሚ ለማድረግ ያስችላል የሚል ተስፋ ተጥሎበታል። ተገኝተውታል። የንጹህ የመጠጦ አቅርቦትን ለማቃለልም በአነስተኛ ወንዞች ላይ የኤሌክትሪክ ኃይል ማመንጨት የሚችል ቴክኖሎጂን በመተግበርና ከፀሐይ ብርሃን ተጨማሪ ኃይል በማመንጨት አገልግሎቱን ለብዙሀኑ ተደራሽ ለማድረግ የተግባር ስራ መጀመሩ ታውቋል። ስለ አዲሱ የታሪፍ ማሻሻያ ደግሞ የሚኒስቴሩ ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ብዙነህ የሚሉት አለ። ይህንም የታሪፍ ማስተካከያ ማድረግ ያስፈለገበት ዋናው ምክንያት ከዛሬ አስራ ሁለት አመት በፊት ነው የተደረገው እንግዲህ ይሄ የሚደረገው ኤሌክትሪክ መቆራረጡንም ችግር ለመቅረፍ የግድ ፋይናንስ ያስፈልጋል። ይህንንም ፋይናንስ ደግሞ አገልግሎት ከሚቀርበው የኤሌክትሪክ ሽያጭ በተቻለ አቅም በተመጣጣኝ እና አስተማማኝ በሆነ ሁኔታ ገቢ መሰብሰብ የሚቻልበትን ሁኔታ ለመፍጠር ነው የታሰበው። ዝቅተኛ ገቢ ያለውን የህብረተሰብ ክፍል ላይ ተጽዕኖ የማይፈጥርበት ሁኔታ ነው ተግባራዊ የሚሆነው ከሀምሳ ኪሎዋት አወር ተጠቃሚ የሚሆነው የህብረተሰብ ክፍል ላይ በኢትዮጵያ የኤሌክትሪክ ኃይሉን ስርጭት እጥረት ለመቅረፍ በየቦታው መንግስት የጀምራቸው ፕሮጀክቶች አብዛኛዎቹ ዛሬም ድረስ ከግንባታ እስከ ጥራት ዘርፈ ብዙ ችግሮች እንዳሉባቸው የመስኩ ባለሙያዎች ይገልጻሉ። በቅርቡ እንኳን ሀምሳ ሜጋዋት ለማመንጨት የኮንትራት ስምምነት የተፈረመበት የረጲ የደረቅ ቆሻሻ ኃይል ማመንጫ ከግማሽ በታች ሀያ አምስት ሜጋዋት ብቻ ማመንጨቱ ብዙዎችን ማነጋገሩ አልቀረም። የኢኮኖሚክስ ባለሙያው ዶክተር ታደለ ፈረደ በኢትዮጵያ የ የሚታየው የኃይል ስርጭት እጥረትና ተደጋጋሚ መቋረጥ በኢንዱስትሪው ክፍለ ኢኮኖሚም ሆነ በማህበረሰቡ የዕለት ተዕለት ኑሮ ላይ መጠነ ሰፊ ችግር እያስከተለ መሆኑን ይገልጻሉ። አሁን በኢትዮጵያ የሚታየውን የኃይል እጥረት ለማቃለል የግሉ ኢንቨስትመንት በዘርፉ እንዲሳተፍ ማድረግ አንዱ መፍትሄ ሊሆን እንደሚችልም ነው ዶክተር ታደለ የሚመክሩት። መንግስት የኃይል ማምረቱንም የስርጭት አገልግሎት አሰጣጡንም ሁሉን ነገር ጠፍሮ ስለያዘው፣ በዚያም የቅልጥፍና ጉድለት ስለመጣ ያለውን የተመረተውን እንኳ በሰጪ ሁኔታ ማሰራጨት ማዳረስ አልተቻለም። አዲሱ አስተዳደር በቅርብ ጊዜ የወሰደው እርምጃ አለ፣ ሊወስድ ያሰበው እርምጃ የኢነርጂ ሴክተሩን የተወሰነውን ወደ ግል የማዞር ነገር ፕራይቬታይዝ የማድረግ ነገር ይታያል። አዝማሚያ መንግስት ወደዛ የመሄድ አዝማሚያ ይታያል። ጠንካራ የሆነ ሬጉላቶሪ አቅሙን አሳድጎ የግሉ ኢትለ ኢኮኖሚ እያሳደጉ ወደዚህ ቢመጣ የተሻለ አገልግሎት ቀልጣፋ አገልግሎት ሊያስገኝ ይችላል። በመጀመሪያው እድገትና ትራንስፎርሜሽን እቅድ አልቀው ወደ ስራ ወደ ምርት ይገባሉ የተባሉት ፕሮጀክቶች አንዳቸውም ወደዚያ ዘልገቡ ስለዚህ ይህ ማተት አለ ይሄ ደግሞ ሀገሪቱን ዋጋ እያስከፈላት ነው። የመንግስት አቅምን ያመላክታል። እነዚህ ግዙፍ ፕሮጀክቶች ይዞ ሲገባ በበጭ ዝግጅት አልነበረም። በተለይ ደግሞ የፕሮጀክት አቀራረብ፣ የፕሮጀክት አመራር፣ የፕሮጀክት እቅድ ማውጣት ላይ፣ የፕሮጀክት ክድት ላይ፣ የፕሮጀክት ኮንትራክት አስተዳደር ላይ ክፍተት መኖራቸውን ያሳያል። እነዚህም ክፍተቶች ለይቶ የግሉን ክፍለ ኢኮኖሚ መሳተፍ እንዲችል ማድረጉ በተወሰነ መልኩ ችግሩን ይቀርፈዋል የሚል ነገር አለ። አድማጮቻችን፣ በኢትዮጵያ የሚታየው የኤሌክትሪክ ኃይል ስርጭትና የንጹህ የመ ለጠጥ ውሃ እጥረት እንዲሁም መቋረጥ በኢኮኖሚው ዘርፍም ሆነ በማህበረሰቡ ህይወት ላይ የሚያስከትለውን መጠነ ሰፊ ጉዳትና የመፍትሄ አማራጩን በተመለከተ ያጠናቀር ነው መሰናዶ፣ በዚያው አበቃ ደናውኑ